ማህደረ ዜና። በቆዳ ቀለማቸው ብቻ ሳይሆን ፕሬዚደንት ዶናልድ ትራምፕ ከባራክ ኦባማ ጋር በብዙ ነገሮች አይመሳሰሉም። አንዳቸው ስለ ሌላው የሰጧቸው አስተያየቶችም ቢሆኑ የዛኑ ያክል ተቃርኗቸውን ፍርጥርጥ አድርገው የሚያሳዩ ነበሩ። ከዩናይትድ ስቴትስ ፌዴራል መንግስት መቀመጫ አቅራቢያ ከካፒቶል ሂል አደባባይ ዶናልድ ትራምፕ ቃለ መሐላ ፈጽመው ፕሬዚዳንት ከተባሉ በኋላ ያሰሙት ንግግርም በጭብጡም ሆነ በአቀራረቡ እጅጉን ልዩ ነበር። ከዛሬ ጀምሮ ሁሉም ነገር አሜሪካ ትቅደም ይሆናል። በንግድ፣ በቀረጥ፣ በስደት፣ በውጭ ጉዳይ የሚወሰኑ ውሳኔዎች በሙሉ አሜሪካዊ ሰራተኞችና አሜሪካዊ ቤተሰቦች እንዲጠቅሙ ተደርገው ይወሰናል and American families. በንግግራቸው ጣልቃ ፋታ እየወሰዱ የታዳሚዎቻቸውን ጭብጨባ ይሹ የነበሩት ዶናልድ ትራምፕ አገራቸውን ድህነትና ወንጀል የተንሰራፋባት አድርገው ስለዋታል። አሜሪካውያን ለልጆቻቸው ጥሩ ትምህርት ቤት፣ ለቤተሰቦቻቸው ሰላማዊ የመኖሪያ አካባቢ፣ ለራሳቸው ደግሞ ጥሩ ስራ ይሻሉ። ለበርካታ ዜጎቻችን እውነታው ግን ከዚህ የተለየ ነው። በከተሞች እናቶችና ልጆቻቸው በድህነት ተጠፍረዋል። የዛጉ ፋብሪካዎች በአገራችን እንዳውል ተገትረዋል በርካታ ገንዘብ የፈሰሰበት የትምህርት ስርዓት ወጣትና ውብ ተማሪዎቻችንን እውቀት አልባ አድርጓቸዋል ደግሞ ወንጀሉ ወሮበላዎቹ አደንዛዥ እጽ ልብ ያልተባሉ እምቅ አቅም የነበራቸውን ዜጎች ሕይወት ቀጥፈዋል ፕሬዚዳንት ዶናልድ ትራምፕ በንግግራቸው አገራቸውን አቁስሏል ያሉትን መከፋፈል ሊያክሙ ቃል ገብተዋል። የበዓለ ሲመታቸው ንግግር እንደቀደሙት አንድነትን የሚሰብክና ከወገንተኝነት የጸዳ መሆኑ ቀርቶ ጨለምተኝነት ተጭኖታል ብለዋል ተቺዎቻቸው። ፕሬዚዳንት ዶናልድ ትራምፕ ዋይት ሃውስ ከገቡ ሶስት ቀናት ቢሆናቸውም ገና ካሁኑ ተቃውሞ በዝቶባቸዋል። ከአገሪቱ መገናኛ ብዙኃን ጋር ያላቸው ግንኙነትም ለውጥ አላሳየም። በበዓለ ሲመታቸው የታደመውን የሕዝብ ቁጥር ከባራክ ኦባማ በዓለ ሲመታ አኳያ እያነጻጸሩ ማነሱን የዘገቡ ጋዜጦች የፕሬዝዳንቱ ትንኮሳ ገና በጠዋቱ ደርሷቸዋል። ቃለ መሐላ ከፈጸሙ ለመጀመሪያ ጊዜ ወደ አገሪቱ ማዕከላዊ የስለላ ቢሮ ወይም ሲአይኤ ብቅ ያሉት ፕሬዝዳንት ትራምፕ ከመገናኛ ብዙኃን ጋር ጦርነት ውስጥ መግባታቸውን ተናግረዋል። ፕሬዚዳንቱ ዋሾ ናቸው ያሏቸውን የመገናኛ ብዙሃን እጅ ከፍንጅ ይዘናቸዋል፣ ሲሉ ተደምጠዋል። ዛሬ ማለዳ ከመኝታዬ ተነስቼ አንዱን የቴሌቪዥን ጣቢያ ስከፍት በባለ ሲመቱ ላይ ብዙ ሰው እንዳልነበረ ባዶ ቦታ መርጠው ሲያሳዩ ተመለከትኩ። ንግግር አድርጌያለሁ። በወቅቱ በአካባቢው አንድ ሚሊዮን ወይም አንድ ነጥብ አምስት ሚሊዮን ያህል ሰው ያለ ይመስል ነበር። እነርሱ ግን ማንም ሰው ያልቆመበትን መርጠው እያሳዩ ነው። የመጣው ሁለት መቶ ሃምሳ ሺህ ሰው ነው እያሉ ነው ያም ቢሆን መጥፎ አይደለም፣ ነገር ግን ሐሰት ነው። በገነባነው መድረክ ዙሪያ ብቻ 250000 ሰው ነበር እና ይዘናቸዋል፣ እጅ ከፍንጅ ይዘናቸዋል። ለዚህም ትልቅ ዋጋ ይከፍላል። ዶናልድ ትራምፕ ገና በጠዋቱ እሰጥ አገባ ውስጥ የገቡት ከመገናኛ ብዙሃን ጋር ብቻ አይደለም። ከኒውዮርክ እስከ ዋሽንግተን በተለያዩ የዓለም ክፍሎች ወደ አምስት ሚሊዮን ገደማ ሰዎች የዶናልድ ትራምፕን በዓለ ሲመት ተቃውመው አደባባይ ወጥተዋል። እህቶች በሚል መፈክር በአምሳ ግዛቶች የተካሄዱትና በአብዛኛው በእንስቶች የተመሩት የተቃውሞ ሰልፎች የሴቶችን ጉዳዮች ለማሰማት የታቀዱ ነበሩ። በሂደት ግን በፕሬዚደንት ዶናልድ ትራምፕ አስተዳደር መገፋት የተሰማቸው ሁሉ ተቀላቅለውታል። ዶናልድ ትራምፕንና እሳቸው የቆሙለትን ሁሉ እንቃ አለሁ። ፕሬዚዳንት ለመሆን ብቃቱም ሆነ በራስ የመተማመን መንፈሱ የላቸውም። ወፈፌና ራስ ወዳድ ናቸው። ጥላቻይን ለመግለጽ እዚህ የተቃውሞ ሰልፍ ከማድረግ ውጪ ሌላ መንገድ የለኛል። የመጀመሪያው ተቃውሞ ቅዳሜ ዕለት ከዋይት ሀውስ ደጃፍ እዚያ ዋሽንግተን ዲሲ ሲጀመር ሁከት አላጣውም። ወደ ግማሽ ሚሊዮን የሚሆኑት ሰልፈኞች ዶናልድ ትራምፕ በሕገ ወጥ ስደተኞች ላይ እወስዳለሁ ያሉትን እርምጃ ተቃውመዋል። ፕሬዝዳንቱ በጸረ ሽብር ዘመቻ ሰበብ የእስልምና እምነት ተከታዮችን ለመመዝገብ ባቀዱት ውጥን ላይም ተወግዘዋል። የከባቢ አየር ለውጥ ላይ ያላቸው አቋም፣ የጤና መድን ማሻሻያ ለመከለስ የወጠኑት ውጥን አስተችተዋቸዋል። በዚህ ጭለማ ውስጥ ኑ በጋራ እንራመድ። በእያንዳንዱ እርምጃችንም እንደማንፈራ እናሳያቸው። ብቻችንን አለመሆናችንንና እጃችንን አጣጥፈን እንደማንቀመጥ እናሳያቸው። ማይክል ሙርን የመሰሉ የፊልም ባለሙያዎች፣ አንጌላ ዴቪስን የመሰሉ ስመጥር የሰብአዊ መብት ተሟጋቾች፣ እንደ ማዶና ያሉ ሙዚቀኞችም በዚሁ የተቃውሞ ሰልፍ ላይ ነበሩበት። እጅግ ጉጉ ሆኛለሁ የዚህ ሁሉ ህዝብ ኃይል እጅግ አስገራሚ ነው ሰልፉ ላይ የሚታዩት መፈክሮች አስደናቂ ናቸው ይህንን አንድነት በመመልከቴ እጅግ ተገርሜያለሁ ተደስቻለሁ ትራምፕ ሊከፋፍሉን አይችሉም። አንድ ጋር የተሻለን ተመልሰን እንዴት ተቃውሟችንን እንደምንቀጥል ምን እንደምናደርግ ስልት መቀየስና ማደራጀት አለብን። በጀት የሚቀነስባቸውን መስኮች ከኪሴ አውጥቼ ለመደጎም ዝግጁ ነኝ። ያንን ነው ማደርገው። በእንስቶች ተጀምሮ የዶናልድ ትራምፕ ተቺዎችን ሁሉ ያሰባሰበው ይሄ የተቃውሞ የት ድረስ እንደሚዘልቅ በርካቶች ጥርጣሬ አላቸው። አዲሱ አስተዳደር የሚደርሱበትን ውግዘቶች ለመቀነስ የሚወስደው እርምጃ ያሳሰባቸውም አልጠፉም። ዶናልድ ትራምፕ ግን ለተቃውሞ አደባባይ የወጡት የምርጫው ዕለት ወዴት ነበሩ ሲሉ ለመሳለቅ ሞክረዋል። ዶናልድ ትራምፕ ከምርጫ ዘመቻቸው ጀምሮ የባራክ ኦባማ አስተዳደር ያስጀምራቸውን ክንውኖች ሁሉ እንደሚቀለብሱ ሲናገሩ ተደምጠዋል። ሁሉም ግን ቀላል አይመስሉም። ፕሬዝዳንቱ የጀርመኗ መራሂተ መንግስት አንጌላ ሜርክል በርካታ ቁጥር ያላቸው ስደተኞችን ለመቀበል ያሳለፉትን ውሳኔ ታላቅ ስህተት ብለውታል። ኢራን ከልዕለ ሀያላኑ ጋር የተፈራረመችው የኒውክሌር መርሃ ግብር ስምምነትና የትራንስ አትላንቲክ ውል ዶናልድ ትራምፕ አብዝተው ከሚተቿቸው መካከል ይገኙበታል። 195 ሀገሮች የተፈራረሙትና ባራክ ኦባማ ከፍተኛ ጥረት ያደረጉበት የፓሪሱ የከባቢ አየር ስምምነትም የዶናልድ ትራምፕ ጥላ የተጫነው ሌላ ዓለም አቀፍ ውል ነው። ሰውየው የከባቢ አየር ለውጥ የሚባል ጨርሶ የለም ባይ ናቸው። በእርግጥ ስምምነቱ ዩናይትድ ስቴትስ ከሁለተኛ አገር ጋር የገባቸው የተናጠል ውል ባለመሆኑ አለም አቀፍ ተግባራዊነቱን ለመቀልበስ ዶናልድ ትረምፕ ስልጣኑ ላይኖራቸው ይችላል። ሁሉን አውቃለሁ ባዩ ዶናልድ ትራምፕ በውጭ ጉዳይ በኩል ግልጥ ያለ ፖሊሲ የላቸውም እየተባሉ ይወቀሳሉ። የሰሜን አትላንቲክ የጋራ መከላከያ ኪዳን ወይም ኔቶና የተባበሩት መንግስታት ድርጅት ላይ የሰነዘሯቸው አስተያየቶች የዓለም መሪዎች ሰውየውን በጥርጣሬ እንዲመለከቷቸው አስገድዷቸዋል። ትራምፕ መንግስታቸውን ሲያዋቅሩ የመረጧቸው የካቢኔ አባላት በሙሉ የአመራር ክህሎትም ሆነ ልምድ የላቸውም የሚል ስጋትም አለ። ዶናልድ ትራምፕ እስካሁን ስለ አፍሪቃ ያላቸው እይታ ምስጢር ነው። የአሜሪካው ኒውዮርክ ታይምስ ጋዜጣ እንደጻፈው የትራምፕ የቅርብ ሰዎች ለአገሪቱ ውጭ ጉዳይ ሚኒስቴር ያቀረቧቸው ጥያቄዎች ፕሬዚዳንቱ ስለ አፍሪቃ ያላቸው አቋም በጥርጣሬ የተሞላ ነው የሚል ስጋት የሚያጭር ነው። ዶናልድ ትራምፕ የውጭ እርዳታና ዩናይትድ ስቴትስ በአፍሪቃ ስላላት የጸጥታ ጥቅም ላይ ጥያቄ እንዳላቸው ጋዜጣው ጽፏል። ዶናልድ ትራምፕ በምረጡኝ ዘመቻቸው ለአፍሪቃ እምብዛም ትኩረት አልሰጡም። ትራምፕ ተቀናቃኛቸውን በነገር ለመጎንተል በሊቢያዋ ቤንጋዚ ተፈጽሟል ያሉትን ስህተት ከመንቀስ ያለፈ ከአህጉሪቱ ጋር የንግድም ይሁን የፖለቲካ ግንኙነት ለማድረግ ፍላጎት እንዳላቸው ያሉት ነገር የለም። አፍሪካውያኑም በትራምፕ አሜሪካ አህጉራቸው ችላ እንደምትባል የምርጫው ውጤት ከታወቀበት ዕለት ጀምሮ ሳይገነዘቡት አልቀረም። ኬንያዊው የፖለቲካ ተንታኝ ናፍታሌ ማውራ የዶናልድ ትራምፕ አሜሪካንን ለይቶ የመጠበቅ ስልት ለአፍሪቃ አዋጪ አይደለም ሲሉ ይተቻሉ። በግሌ ለአፍሪቃ የሚሆን ለኬንያ የሚያናድድ ውጤት ነው። አፍሪካ ለእርሳቸው ትኩረት የሚሰጣት አህጉር አይደለችም። በምረጡኝ ዘመቻቸው የአሜሪካን ኩባንያዎችን መጠበቅን ሲያቀነቅኑ የነበሩ ግለሰብ ናቸው። ከኬንያዊ አባት የሚወለዱት ባራክ ኦባማ በስልጣን በነበሩባቸው ስምንት ዓመታትም ቢሆን አፍሪቃ ከዩናይትድ ስቴትስ ያገኘችው ጥቅም ያን ያክል አልነበረም የሚል ትችት ይሰማል። በመጀመሪያዎቹ አራት ዓመታት አህጉሪቱን ችላ ብለው የከረሙት ኦባማ በሁለተኛ የስልጣን ዘመናቸው ወደ ጋና አቅንተው ስልጣን የሙጥኝ ያሉ መሪዎችን በቃችሁ ብለው ነበር። አፍሪቃ ጠንካራ ሰው አትፈልግም፣ አፍሪቃ የምትፈልገው ጠንካራ ተቋማትን ነው። የኦባማ ምክርም እንበለው ቁጣ ለአህጉሪቱ የበጀው ነገር አልነበረም። እርሳቸው ሲመረጡ በደስታ የተቀበሏቸው አፍሪቃውያን ዛሬም የተቀየረላቸው ነገር የለም። ባራክ ኦባማ በማንዴላ ዋሽንግተን ፌሎውሺፕ እና ፓወር አፍሪቃ በተሰኙ ሁለት እቅዶቻቸው ከብድርና እርዳታ በተጨማሪ አህጉሪቱን ለመጥቀም መሞከራቸው ግን አልቀረም። ኦባማን አብዝተው ሲዘልፉ የተደመጡት ፕሬዚደንት ዶናልድ ትራምፕ ለአፍሪቃ ምን ይዘው እንደሚመጡ እስካሁን በግልጽ አይታወቅም። የሊቢያ ፖለቲካዊ ቀውስ በዓለም አቀፍ የፖለቲካ መድረክ ከሚፈተኑባቸው ጉዳዮች መካከል አንዱ መሆኑ ግን አይቀሬ ነው። የሶሪያ ትርምስ፣ ሩሲያና ቭላዲሚር ፑቲን፣ ዘመናት የተሻገረው የእስራኤል ፍልስጤም ውጥንቅጥና ሌሎች በርካታ ዓለም አቀፍ ጉዳዮች ዶናልድ ትራምፕና የአመራር ክህሎታቸውን ይፈትናሉ። ትራምፕ ዓለም አቀፍ ግንኙነታቸውን በመጪው ሳምንት ከብሪታንያዋ ጠቅላይ ሚኒስትር ቴሬሳ ሜይ ጋር በሚያደርጉት ውይይት ይጀምራሉ። እስከዚያው ግን አሜሪካ ትቅደም ብለዋል።